Voice of America. በኢህአደግ በውህደት ስም አዲስ ፓርቲ እየተፈጠረ ነው ብለዋል የህወሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ህወሀት አስቸኳይ ጉባኤ እንደሚጠራም ገልጸዋል ሙልጌታ ጽምሃ ዝርዝር አለው የህዝባዊ ወያነ ሓርነት ትግራይ ሊቀ መንበርና የትግራይ ክልል ምክትል ርእሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ዛሬ ማምሻውን በሰጡት መግለጫ በአሁኑ ጊዜ እየተፈጸመ ስላለው የኢህአዴግ ውህደት አካሄድ ነቅፈዋል። በኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ የህዝብ ሰላምና ህግ ልዕልና ማክበር ጉዳዮች ቅድሚያ ተሰጥቶ መወያየት ሲገባ ስለ ውህደት መወያየት ጊዜው እንዳልሆነ ህወሓት አቋም ገልጾ ነበር ብለዋል። ዶክተር ደብረ ጽዮን በተጨማሪም ግንባሩ ስራ አስፈጻሚ ኮሚቴ ስለ አዲሱ ውሁድ ፓርቲ ውሳኔ ባስተላለፈበት ጊዜ በፓርቲው ፕሮግራም ላይ ሳይወያይ ነው ያጸደቀው። ይህ ስለማታውቀው ጉዳይ ፊርማህን ማኖር እንደማለት ነው ብለዋል። የኢህአዴግ አባል ድርጅቶች ሙሉውን ሳይወያዩ የአጋር ድርጅቶች ተወያይተው እንዲያጸድቁ ስለመደረጉም መረጃ አለን። ይህ ደግሞ ከአሰራር ውጭ ነው ብለዋል። በአሁኑ ጊዜ ውሁድ ሳይሆን አዲስ ፓርቲ ነው እየተፈጠረ ያለው። ምክንያቱም የነበረው የኢህአዴግ ፕሮግራም የሚ የተቀበለው አይደለም፣ በማለት ገልጸዋል። ወያነ ዲሞክራሲ ባል ክቀጽ ልዩ ዝብል ቃል በአል ኢና ወዲና አዋስ በሐዋሳ ጉባኤ አብዮታዊ ዲሞክራሲ የሚባለውን ይቀጥላል ብለን ነው ቃል በቃል የወሰን ነው። አሁን ይህንን ተጥሷል። እንደምታውቁት ህወሀት ይሁን ኢህአዴግ በምርጫ የተመረጡት በዚህ ፕሮግራም ነው የተመሰረተው። መንግስት ይህ ፕሮግራም ነው የሚተገብረው። እስከ ምርጫ በዚህ ነው መካሄድ ያለበት። አሁን መሀል ላይ ነው እየተደናቀፈ የሚገኘው። ስለዚህ አሁን ኢህአዴግ ነው መሆን ያለበት። አዲስ ፓርቲ ደግሞ በምን ፕሮግራም ተመርጦ ነው የሚያስተዳድረው? አሁን እየተፈጠረ ያለው ውህደት ሳይሆን አዲስ ፓርቲ ነው። ይህ ፓርቲ ደግሞ የህዝብ ብዛት ያለው ልዕልና ይይዛል የሚል ነው። የበታች መሆን የሚፈልጉ ህዝቦች አሉ ብለን አናምንም። ለታገልንለት ህብረ ብሔራዊ ስርዓትም የሚያፈርስ ነው። ይህ ደግሞ ወደ ጨለማ ነው የሚወስደን። ጨለማ ያለፈው ሳይሆን የሚመጣ ነው። በጣም አደገኛ ነው ነው ያሉት። በውህደት ስም እየተፈጠረ ያለው አዲስ ፓርቲ ብዙ ህዝብ ላላቸው ብሔሮች የሚያዳላ በእኩልነት የተመሰረተ አንድነት የማያመጣ ነው። ይህም ጨቋኝና ተጨቋኝ ህዝብ የሚፈጥር ነው። እኛ ደግሞ ጭቆና አንቀበልም ብለዋል። በዚህም የሰላም መደፍረስ ይመጣል በማለት ገልጸዋል። የህወሀት ማዕከላዊ ኮሚቴም የስራ አስፈጻሚው በውህደት ላይ ተወያይቶ ያሳለፈው ውሳኔ ተመሳሳይ ሀሳብ ተጋርተዋል ብለዋል። ዶክተር ደብረጽዮን የመጨረሻ ውሳኔ የሚሰጥ ደግሞ የፓርቲው ጉባኤ በመሆኑ አስቸኳይ ጉባኤ እንዲጠራ የህወሀት ስራ አስፈጻሚ ላለፉት ሁለት ቀናት ባካሄዱ ስብሰባ መወሰኑን ገልጸዋል። አጀንዳ ስለዚህ ና የመጨረሻ ውሳኔ ስራ አስፈጻሚ ወስነናል ነው ማዕከላዊ ኮሚቴ ወስነናል ነው። ግን እንደ ህወሀት ይህ አጀንዳ የምናቀርበው ለጉባኤ ነው። መጨረሻ የሚወሰነው እዛ ነው። እንደ ስራ አስፈጻሚና ማዕከላዊ ኮሚቴ ወስነናል፣ ግን በቂ አይደለም። የመጨረሻ ውሳኔ ጉባኤተኛው እንዲወስን ነው አስቸኳይ ጉባኤ እንዲጠራ ወስነናል። በተጨማሪም ህዝብም ይወያይበታል። ብዙ መስዋዕትነት ከፍለውለታል ልጆቹ ገብረውለታል። ስለዚህ ህዝብም ይወስናል። የኛ ውሳኔ ስህተት ካለው ህዝቡ ያስተካክለናል። ትክክል ከሆነ ደግሞ ጠንክሩ ይለናል ነው ያሉት። ከፓርቲ ጉዳዮች በተጨማሪ በክልሉ ሪፎርም የማካሄድና የህዝቡ የልማትና የመልካም አስተዳደር ጥያቄ ለመመለስ እንሰራለን ብለዋል። ህወሓት በውህደት ዙሪያ እያነሳው ስላለው ተቃውሞና ና ትችቶች የኢህአዴግ ጽህፈት ቤት ሲያስተባብል ቆይተዋል። ተጨማሪ መልስ ከኢህአዴግ ካገኘንም የምናቀርብ ይሆናል። ለአሜሪካ ድምጽ ሙልጌታ ጽባሀም መቀለም